ብራስልስ ቤልጅግ ውስጥ ዛሬ የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ፕሬዚደንት ዶክተር መራራ ጉዲና የግንቦት ሰባት መሪ ዶክተር ብርሃኑ ነጋና በዘንድሮው የዓለም ኦሎምፒክ በማራቶን የብር ሜዳሊያ ያገኘው አትሌት ፈይሳ ሌሊሳ የተሳተፉበት ውይይት ተደርጓል። እንግዲህ ከዶናልድ ትራምፕ የምርጫ ድል በኋላ ወደዚህኛው ዜና ነው የምናልፈው ውይይቱን የብራስልስ ወኪላችን ገበያው ንጉሴ ተከታትሎታል። ገበያው መስመር ላይ ነው። ገበያው ትሰማኛለህ ሆይ? እሰማለሁ ነጋሽ። እንዲያው አንተም ጭምር የአውሮጳ ፖለቲከኞች አስደንጋጭ ካሉት ከአሜሪካኖች የምርጫ ውጤት ድንጋጤ ተላቀው ነው ስለ ኢትዮጵያ ዘና ብለው መወያየት የቻሉት ወይስ ዘና ላሉ እንግዲህ ድንጋጤው እንዳለም ቢሆን ህይወት ይቀጥላል። እንግዲህ ስራውም ስራም አልቆመም። ስለዚህ ይህም የተያዘ ፕሮግራም ስለነበር ቀጥሎ በተሳካ ሁኔታ ተካሂዷል። ምናልባት ግን የተገረሙን አንዳንድ ሰዎች በስብሰባው ላይ ይገኙ ችለው ሊሆን ይችላል፣ አንዳንድ ፓርላማ አባሎች። ያም ሆኖ ግን ፕሮግራሙ በተያዘለት ሄዷል። እንዳልኩት ህይወትም ስራም አልቆመም። ምን ተባለ? እንዲያው በየጊዜው ነው እዛ ብራስልስ ስለ ኢትዮጵያ ፖለቲካዊ ሁኔታ የሚመከረውና ዛሬ ምን የተለየ ነገር ተነሳ የተለየ ነገር አልተነሳም ግን ያለው ሁኔታ አሳሳቢ መሆኑ በሚገባ አጽንኦት ተሰጥቶታል ማለት ይቻላል ሶስቱ ተናጋሪዎች ናቸው እንግዲህ የተናገሩት አቶ አትሌት ፈይሳ ሌሊሳ ዶክተር ብርሃኑና ዶክተር መራራ ናቸው እነዚህ ሁሉም በኢትዮጵያ ውስጥ ያለውን ሁኔታ አሳሳቢነት በመግለጽ የአውሮፓ ህብረት እና የምዕራባውያን ፈጥነው ከዚህ ከኢትዮጵያ ህዝብ ጎን በመቆም ችግሩን ለመፍታት የመፍትሄው አካል እንዲሆኑ ነው ያሳሰቡት። ፈይሳ እንደው ባደረገው ንግግር ይህ ሙያው ችግሮችን ለዓለም እየዞረ ለማስረዳት እንደረዳው በመግለጽ የሚናገረው ለኦሮሞ ብቻ ሳይሆን በሁሉም አካባቢ ለምሳሌ የአዲስ አበባ መሬት የተገፋ የኦሮሞ ህዝብ እንደሚፈናቀል የአማራውም መሬት ለትግራይ እየተሰጠ የአማራው መሬት እንደሚፈናቀል በጋምቤላ እና በሌሎችም ደግሞ በኢንቨስትመንት ስም ሰዎች እየተፈናቀሉ ስለሆነ ይህንን የሚቃወሙ ናቸው እየተገደሉ እየታሰሩ ያሉት በማለት ህብረቱ ወይም ምዕራባውያን ለኢትዮጵያ መንግስት የሚሰጡትን ድጋፍ በማቆም ጭምር ግፊት እንዲያደርጉና ከመብት ጠያቂዎቹ ጎን እንዲቆሙ አሳስቧል። ዶክተር ብርሃኑ እና ዶክተር መራራም እንደዚሁ የአውሮፓ ህብረት ፈጥኖ የመፍትሄው አካል ካልሆነ ችግሩ ሊባባስ ይችላል በማለት የኢትዮጵያ መንግስት የወሰደውን የአስቸኳይ ጊዜ አዋጅና አደርገዋለሁ የሚለውንም የእርምት የማሻሻያ ፕሮግራም ውጤት ሊኖረው በሚችል ደረጃ ሳይሆን በተሻለ መንገድ እንዲሆን ግፊት እንዲያደርጉ በማሳሰብ ነው። እንግዲህ ሰፊ ንግግር ያደረጉት ሶስቱም። ነጋሽ፣ ከተሳታፊዎች ከአውሮጳ ፖለቲከኞች ወይም ዲፕሎማቶች በኩል የተባለ ነገር ካለ በአጭሩ ንገረኝ። ወይዘሮና ጎሜዝ ናቸው ስብሰባውን የመሩት። እሳቸው ያሉት ይህ የሶስቱም ንግግር ለወይዘሮ ሞጎሮኒ የአውሮፓ የውጭ ጉዳይ ቢሮ ኃላፊና ለአውሮፓ ካውንስል ፕሬዚዳንት እንደዚሁም ደግሞ ለአውሮፓ ፓርላማ ፕሬዚዳንት ጽሁፉ እንደሚቀርብና ሁኔታው ነው አሁን ትኩረት እንዲሰጡት ዘንድ እንደሚያሳስቡ አስታውቀው ሰፊ ውይይት ተደርጎበታል። እሺ በጣም አመሰግናለሁ። ገበያው ንጉሴ ከብራስልስ ለሰጠህን አስተያየት ተጨማሪ ማብራሪያ እንግዲህ በተከታዮቹ ቀናት እንደምትሰጠን ተስፋ አደርጋለሁ።